ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ደግ ለከጀሉ ፍቅር የሚፈልቅበት የነካኩት እንዲሁ ክፉ ዛር ያለበት እምየ ባላገር የጥጋቡ ጌታ ማሮ ባል አገሩ በሺዎች የሚቆጠሩ የበይነ መረብ ላይ አሳሾች የሚመለከቱት ተከታታይ የኮሜዲ ትርኢት ነው። ትርኢቱ ማሮ የተሰኘን ባላገር ይከተላል። ማሩ ከከተማ ሊጎበኘው በመጣ ወጣት አማካኝነት ጥያቄዎች ይቀርቡለታል። ለጥያቄዎቹ የሚሰጣቸው መልሶች ለተመልካቾች የሳቅም የቁም ነገርም ምንጭ ናቸው። ለዚያም ይመስላል በሚሊዮኖች የሚቆጠሩ ተመልካቾችን መንፈቅ ባልሞላ ጊዜ ማግኘቱ እኔም እንደ ከተማ ሆናለሁ ብሎ አሁን ይህን ጫት ይበላ ትንቡሃት ያጤስ ያጤስ ያጤስ ሆምቡሃ ኋላ ኋላ፣ እንዲሁም እየነሆለለ መጣ፣ እየነፈጨለ መጣ። ምን ምን እያለ ነፈጨለ? ምን ማለት ነው ነሆለለ፣ ነፈጨለ? ጅል ሆነ። ማሩ ባል አገሩ የተሰኘውን ገጸ ባህሪ ተላብሶ የሚጫወተው ስንታየው መሐመድ ነው። ስንታየው የምሽቱ እንግዳችን ሲሆን ስለ ትርኢቱ አጀማመር አስቀድሞ ይነግረናል። በየጣልቃ ውጡ ሙዚቃዎችንም እንገባበዛለን። ሰናይ ምሽት። ፕሮግራም ስንጀምር ያው አብዛኞቻችን የዘር ግንዳችን ገጠር ነው። ሁላችንም እንደምናውቀው በተለይ ደግሞ በገጠሩ ማህበረሰብ ውስጥ ያሉ ወግና ባህሎች አሉ። እነዚህም ወግና ባህሎች ማህበረሰቡ በተለያዩ ይሄ የግሎባላይዜሽን ውጤት ትንሽ ወደኋላ ያሉትን ነገሮች እንድንረሳቸው አድርጎናል ብያምናለሁ። እና እሱም አትሊስት ከዚህ በፊት የነበረውን ነገር አሁንም በገጠሩ ማህበረሰብ ውስጥ ያሉ ባህላዊ እውነቶችን ማውጣት በጣም አስፈላጊ እንደሆነ በማመን ነው ወደ ማሩ የገባ ነው። እና ከዚህ በፊት ደሴ ላይ በጣም ብዙ ማህበራትና ክበባት ነበሩ። እዛ ውስጥ የምንሳተፍ ልጆች ነን። እንግዲህ ከዛ ውስጥ ነው የወጣሁት እና በዛ ምክንያት ነው ወደ ማሩ ባላገሩ የወሰድ ነው ሬዲዮ ላይም ከዚህ በፊት ፋና ውስጥ ነው የምሰራው እና እዛ ላይ ለአንድ ሁለት ዓመት ያህል በሬዲዮ ፕሮግራሙ ስናቀርበው ቆይተናል። እና ማህበረሰቡ በጣም ተቀባይነት ስለነበረው ለምን ወደ ሙቪ አንቀይረውም በሚል ነው እንግዲህ ጀምረ ነው እንዳልከው በሶስት ወር ጊዜ ውስጥ ከሶስት ሚሊዮን በላይ ቪዋይ ቶታል ቻናሉን እና በደንብ ተቀባይነትን ያገኘ ስራ ነው ብለን ነው የምናስበው። ባላገሩ ማሩ የተለያዩ ማህበራዊ ጉዳዮችን ያነሳል ይጥላል። ትኩረት የሚያደርግባቸው ልዩ ጉዳዮች አሉ ወይ ወይንስ ሰሞነኛው ባመጣቸው ጉዳዮች ላይ ነው ሀሳቡን መስጠት የሚቀነው? አዎ፣ ስንነሳ መሰረታችን እነዚህ ማህበራዊ እሾዎችን ማንሳት ነው። ማህበራዊ ጉዳዮችን ከዚህ ከፖለቲካ እና ከኢኮኖሚያዊ ጉዳዮች ወጣ ብለን ማህበረሰቡ በእውነት የሚሰሩ ነገሮችን ባህላዊ እውነቶችን ማህበራዊ ግንኙነት ላይ መሰረት ያደረጉ እንቅስቃሴዎችን ለማንሳትም ነው አስበን ወደዛ ውስጥ የገባ ነው። እግረ መንገዳችንን እንግዲህ ወቅታዊ ጉዳዮች ያጋጥማሉ። ፖለቲካ ነፃ የሆኑ ማህበራዊ ገጠመኞችን እናነሳበታለን፣ ክሪቲሳይዝ እናደረግበታለን። በማህበረሰቡ ዘንድ ያሉ መስተጋብሮችን ደግሞ አሁንም ድረስ ያሉ፣ ከዚህ ቀደም የነበሩ ባህላዊ እሴቶችንም እንደዚሁ እያወጣን ለናፈቃቸው ሰዎች እናስተዋውቅበታል እናጠቃለን። እና ብዙ የምናጠነጥነው እንግዲህ ማህበራዊ የሆኑ ሰብ ጉዳዮችን፣ እግረ መንገዳችንን ደግሞ ወቅታዊ ነገሮችንም አብረን እንጨምርበታለን። የመጀመሪያውን ክፍል ስራ የተመለከቱ ሰዎች እውነተኛ ባልሀገር የምትመስላችሁ ይመስለኛል። ትወናውን አሳማኝ ለማድረግ ስለሄድክበት የዝግጅት ምዕራፍ ጥቂት እስቲናውራ። እንዴት የባልሀገሩን ዘ ለመማር ቻልክ? የትወና ዝግጅት ውስጥ ምን ይመስል ነበር? አረፍ ጥያቄ። እኛ እንግዲህ ያው ደሴ ውስጥ ነው የምንኖረው ደሴ አካባቢው እንደዚህ የወሎ ዘይ የሚገርበት አካባቢ ነው። ማህበረሰቡ ለስራም፣ ለገበያ፣ ለተለያዩ ጉዳዮች ወደ ደሴ ይመጣል እና የእነሱን አኗኗር ብዙ ሩቅ አይደለም ለኛ። በሁለተኛ ደረጃ እኔ ለረጅም ጊዜ ገጠር ውስጥ በየቀበሌው ስራዎችን እሰራ ነበር እና ማህበረሰቡን አኗኗር በደንብ አውቀዋለሁ። ተደርገዋሉ እንደኩ የቲያትር ምሩቅ ቀዳሁም ግን ስልጠናዎችን ወስደ ነበረ። ቀደም ባለው ጊዜ በተለይ እንደ ኢትዮጵያ አቆጣጠር በአስራ ዘጠኝ ሰማኒያዎቹ መጨረሻ ዘጠናዎቹ መጀመሪያ አካባቢ ብዙ ማህበራትና ክበባት የከተማ ውስጥ በብዛት ነበሩ እና እዛ ውስጥ ምሳተፍ ስለነበረ የክረምት ኮርስ የሚባል አለ ነፍሱን የማረውና ነጋሽ አባተ መኩሪያን ጨምሮ ከአዲስ አበባ በጣም በርካታ የቲያትር ባለሙያዎች እዚህ እየመጡ ስልጠና ይሰጡን ነበር እና እዛ ስልጠና ውስጥ ተለማምደን ነው ያደግነው። ብዙ ስራዎችን ስንሰራም ነበር። አብዛኛው ማህበረሰብ እንግዲህ ሁላችንም እንደምንለው ከሰማኒያ ከመቶ በላይ ገጠር ውስጥ ነው የሚኖረው ብለን የምናስበው በዚህ በወሎ አካባቢ ደግሞ በጣም ብዙ የህብረተሰብ ክፍል ብዙ ተዝቆ የሚያልቁ ባህሎችን የሚያንቀሳቅስ ህብረተሰብ ያለበት አካባቢ ስለሆነ እንደው ይሄንን ነገር ለሌሎች ማስተዋወቅ ይገባናል የሚል ስሜት ውስጥ ነበረ ከድሮ ከመጀመሪያው ጀምሮ እና እዛም ገጠር ላይ ስሰራ አንዳንድ ነገሮችን እመለከት ነበረ እና በተለይ ትምህርቴም ደግሞ ወደዛው ጠጋ እንዲል፣ በተለይ ሁለተኛ ዲግሪ ስሰራ እነዚህ ባህላዊ ጉዳዮች ላይ ነበረ የሰራሁት ሪሰርች እና እነሱ እነሱን በማየት አጋጣሚ በደንብ ሪያሊቲ ሾውን ቢሆን እውነተኛውን የማህበረሰቡን የአርሶ አደሩን ወግና ባህል በደንብ ማየት አለብን በሚል ብዙ ትሬኒንግ አድርጌበታለሁ። ከዚያ በተጨማሪ እንግዲህ መካከላችን በነገር ላይ ቲያትር የተማረም የለ። ኖርማል ካሜራማኖች ሁለት ልጆች አሉ። ከዛ እኔ ነኝ ያለሁት እና ብቻዬን ነው የምንለማመደው፣ ብቻዬን ነው የምሰራው። አጋጣሚ ሆኖ ደግሞ ጥሩ ሰረችዋለሁ ይመስለኛል። ስቲል እንርዳው የሚሉ ኮሜንቶች ያለሁ ዩቲቡ ላይ እና ለምን አንደግፈውም በሬ ለምን አንገዛለት ሁሉ የሚሉ ሰዎች አሉ። ይሄ ማለት እንግዲህ ጥሩ ሰርቸዋለሁ ብዬ አስባለሁ። በአጋጣሚ ማነው አንተየ ይመራ ዴም ይመራ ዴም አሁን ጠጅ ወዳ ጠጅ ወዳ አሁን ጠጅ ጠጥተን ትንህን እንዲሁ የጠጁ እንትን ፍቅሩ እቤት ድረስ ይዞት ይሄደ ቤት ቤት ራሱ ቤት ራሱ ቤት ታይዞ ይሄድና እንዲሁ ልጅ አለው ጥቂት ጥቂት ይለዋል፣ ይጎነጫዋል፣ ለልጁ ያጠጣዋል። እየለመድ እየለመድ መተህ አሁን በኋላ አሁን አሁን ለታህ እሱ ቤት እዴን እንዲሁ ዱዐ ነበረ ጤነኛ ወዳጃ ገብተን እንዲሁ ዱዐ ማሩ ካሜራ ይዞ ሰፈሩን ለሚጎበኘው ጋዜጠኛ ልንለው እንችላለን። ሀሳቡን ሲያጋራ እንሰማለን። የሚናገራቸው ነገሮች ቀድሞ የተጻፉ ናቸው ወይንስ ድንገት የትወና ወይንም ኢምፕሮቫይዜሽን በሚባለው መሰረት የተፈጠሩ ናቸው? አብዛኞቹ የተጻፉ ናቸው፣ ነገር ግን የሚገደብ አይደለም። የተወሰኑ ሀሳቦች ይጻፋሉ። መጀመሪያ ሀሳቡ ዲዛይን ይደረጋል። ምን ምን ሀሳብ እንደሚመሳ በዛ ሀሳብ ዙሪያ በአገሩ የሚነገሩ ጠልዶች አሉ። ፈን የሚፈጥሩ ነገሮች አሉ፣ ሀሳቦች አሉ። ከዛ ካነሳነው ርዕሰ ጉዳይ ጋር ግንኙነት ያላቸውን ነገሮች እናነሳለን። እነሱ በደንብ ተጽፈው የተዘጋጁ ናቸው። ግን ሊገደብ ስላልሆነ የሚጠይቀው ጋዜጠኛ በሚጠይቀው ጊዜ አንዳንድ ነገሮችን ይፈጥራል። ለምሳሌ አንዳንድ ቃላቶችን ብነግርህ ማህበረሰቡ ውስጥ አንዳንዶቹ የሌሉ የሚመስሉ ቃላቶች አሉ። ለምሳሌ መጀመሪያው ላይ ወይ ሁለተኛው ይመስለኛል ኢፒሶድ ላይ ሽምሽሚት ጭምጭሚት ምናምን ይላል። አሁን እነዚህ እዚህ ወሎ አካባቢ ሳይሆን ወደ ጎጃም አካባቢ የሚነገሩ ቋንቋዎች ናቸው። እና አንዳንዴ ከጻፍነውም ውጭ የምንጨማምራቸው በደንብ የሚመለከተውን ሰው የበለጠ ሊስቡ የሚችሉ ነገሮችን እንጨምራለን። በዋናነት ግን ሀሳቦቹ ተጽፈው ነው በስክሪፕት መልክ ተጠንተው ወደ ቀረጻ የምንገባው ማለት ነው። አድማጮቻችን ከወጣቱ ከያኔ ስንታየው መሐመድ ማሩ ባላገሩ ጋር የጀመርነው ቆይታ ከደቂቃዎች በኋላ ይቀጥላል። አሁን አጫጭር ዓለም አቀፍ ኪነጥበባዊ ዜናዎችን እናሰማችኋለን። ዩናይትድ ስቴትስ ሙዚቃዎችን በመጠነኛ ዋጋ ለማስተላለፍ የሚደረጉ ስምምነቶች የሚመሩበትን የህግ ማዕቀፍ እንደማትቀይር የፍትህ ቢሮዋ ቁንጮ ጸረ እዝ ባለስልጣን ትናንት ይፋ አድርገዋል። አስርተ ዓመታትን የተሻገረው ከአሜሪካ አቀናባሪዎች፣ ደራሲዎችና አሳታሚዎች ማህበር እንዲሁም ሙዚቃ አሰራጭ ተቋም ጋር የሚደረጉ ውሎች የሚመሩበት ህግ ስፓቲፋይን የመሰሉ ሙዚቃ ማዳመጫ አውታሮችን ዋጋ የሰከነ እንዲሆን አድርገዋል። በየአምስት ዓመቱ የሚከለሰው ህግ ላይ ለውጥ አለመደረጉ ማህበራቱን ተስፋ ቢያስቆርጥም መብትን ለማስፈቀድ ሊፈጠ የሚችለውን የአሰራሩ ጥንቅጥ አስግተዋቸው የነበሩ የዲጂታል ሙዚቃ አሰራጮች ግን ውሳኔውን ደግፈዋል። ዘገባው የሮይተርስ ነው። ታዋቂው የለንደን ሲምፋኒ ኦርኬስትራ መራሂ ትርኢት ወይም ኮንዳክተር እንግሊዝ ከአውሮፓ ህብረት አባልነት መውጣቷን ተከትሎ የጀርመን ዜግነት መጠየቁ ታውቋል። ሳይመን ራትል በእንግሊዝ ሊቨርፑል ቢወለድም በእንግሊዝ ውሳኔ ምክንያት በመላው አውሮጳ ተዘዋውሮ ሙዚቃን ማቅረብ የሚያከብደውን አሰራር ለማቅለል ወደ አሁኑ ውሳኔ መዞሩን በሚያሳይ መልኩ እንደ ብዙዎች ሁሉ ያደረግኩት በእጅጉ አስፈላጊ ነው ብሏል። ሳይመን ከጎረጎሳውያኑ 2023 ጀምሮ በሙኒክ የሚገኘውን ባቫሪያ ራዲዮ ሲምፎኒ ኦርኬስትራን ይመራል ተብሎ ይጠበቃል። ጼትሴ ዳንጋራምብጋ ዚምባብዊቷ ጸሐፈ ተውኔትና ፊልም ሰሪ የዘንድረው የፔን ራስን የመግለጽ ሽልማት አሸናፊ መሆኗ ታውቋል። ፔን ኢንተርናሽናል ይፋ እንዳደረገው የሽልማቱ ምክንያት ጼትሴ በዚምባብዌ የምታደርገው የለውጥ አራማጅነት እንቅስቃሴ ነው። ጼትሴ በምታስተባብራቸው ሰልፎችና የማኅበራዊ መገናኛ እንቅስቃሴዎች ትታወቃለች። በፖሊስ ቁጥጥር ስር ውላም በዋስ መለቀቋ ይታወሳል። ዩጋንዳ ባደረገችው ፕሬዚደንታዊ ምርጫ ዮወሪ ሙሴቬኒ እየመሩ መሆኑ እየተነገረ ነው። ተፎካካሪያቸው በድምፃዊነቱ የሚታወቀው ቦቢ ዋይን የሀገሩን ሰዎች ችግር በሙዚቃ ካሰማባቸው ስራዎች መካከል አንዱን በጥቂቱ ሰምተን ወደ ጀመርነው ቆይታ እንመልሳለን። በነገራችን ላይ ዮወሪ ሙሴቬኒ ያሸነፉት ለስድስተኛ ጊዜ ነው። ዛቢና መዝናኛ ዘውትር ቅዳሜ ከምሽቱ ሁለት ሰዓት ጀምሮ ከአሜሪካ አድማጮቻችን በድጋሚ እንኳን ደህና መጣችሁ። የዛሬ እንግዳችን ወጣቱ ከያኔ ስንታየው መሐመድ ማሩ ባላገሩ ነው። ይህ እኛ ዘንድ አየመጡ እንዴ፣ ሽንኩርት ቲላጡ ቲበጠረቁ ይውላሉ። አሁን እንትን ቢያገኛቸው ዋናው እንግሊዝ ዋናው እንግሊዝ ፈረንጁ ቢያገኛቸው ፈረንጁ እንግሊዙ ቢያገኛቸው አይነ ፍጥጥ ጥርስ ግጥጥ ነበር። እኛ ዘንድ አይመጡና ግን እንዲሁ እዛ ላይነታቸውን እኛ እዛ ላይንን አይነት እኛ እንትንን ተስተምረናል እያሉ እንዲሁ ሲያበጣብጡን ይውላሉ። ማሮ ባላገሩ አሁን ሀያኛ ክፍል ላይ ደርሰዋል። ይህ ቃለ ምልልስ በሚደረግበት ሰዓት ሀያኛው ክፍል ብቻ ስልሳ አምስት ሺህ ሰዎች ተመልክተውታል። የጠበቅከውን ምላሽ እያገኘ ይመስለኛል። ለመሆኑ ምን አይነት ለየት ያሉ አስተያየቶች ይደርሱሃል? የመጀመሪያውን ኤፒሶድ አይተው ከሆነ ሚስት እንደሌለው ይናገራል እና አብዛኞቹ ሴቶች ማግባት የሚፈልጉ ጥያቄዎች፣ የጋብቻ ጥያቄዎች ይመጣሉ፣ የፍቅር ጥያቄዎች ይመጣሉ ከዛ ውጭ ግን አንዳንዶቹ በተለይ ደግሞ የአርሶ አደር ይህን ያህል ለነገሮች አዲስ አይደለም የሚሉ ሀሳቦች አሉ። ነገር ግን ገጠር በጣም ሪሞት የሆነው ኤሪያ ውስጥ ስትገባ ከዚህም የባሰ ነገር ያጋጥመሃል እና እንዳልኩህ በሪሰርች አጋጣሚ ብዙ የገጠር አካባቢዎችን አሰስ ለማድረግ ሞክር ያለው እና ከዚህም የበለጠ ምንም አይነት የቴክኖሎጂ የሌለባቸው ኢቨን ሬዲዮ መስማት እንኳን የማይችሉ አካባቢዎች አሉእና እና አንዳንድ የሚደናገራቸው ነገሮች እዚህ ከተማ እየዋሉ የሚመለሱ ባላገሮችን የሚስሉ ሰዎች እንዲህ ያህል ይደናገራል ብለው አስተያየት እና ኮሜንት ያደርጋሉ። እነዚህ ብዙ ችግር የላቸውም በደንብ ማህበረሰቡን ካለማወቅ የሚሰጡ አስተያየቶች ስለሆኑ ብዙ ችግር የለውም። ከዛ ውጪ አንዳንድ በጣም በሙያው ያሉ በኢትዮጵያ ደረጃ በተለይ ቲያትር ላይ ስነ ጽሑፍ ላይ ያሉ ሰዎች የሚሰጡኝ በሳል በሳል የሆኑ አስተያየቶች አሉ። እነዛም እንደ ግብአት እየተጠቀምን አሁን ይዘናቸው ናቸው እየቀጠል ነው ያለ ነው እና ይሄን ያህል ወጣ ያሉ ሀሳቦች አልተነሱም። አብዛኞቹ ድጋፍ ናቸው፣ ፈን የሚፈጥሩ ናቸው፣ በጣም ደስ የሚል ነው የሚሉ ናቸው። እንደውም አንዳንዶቹ ረስተነው የነበረውም የባላገር ሀገር ዘ የገጠር አኗኗር እያሳየህን ስለሆነ ምስጋና እናቀርባለን የሚሉ በፖዘቲቭ መንገድ ልናያቸው የምንችላቸው ነገሮች ናቸው በብዛት እየመጡ ያሉት። እኔ ከተመለከትኳቸው መካከል የሚያስቁ ጉዳዮች የተነሱበት አለ፣ የሚያሳዝንም አለ። ለምሳሌ ማሩ የሚኖርበት አካባቢ በአንበጣ ከመወረሩ ጋር ተገናኝቶ የሚናገራቸው ነገሮችም አሳዘኝ ናቸው። አንተ ስትተውነው፣ አንተ ስትሰራው እጅግ ስሜትህን ነክቶ የሰራህባቸው ክፍሎች የትኞቹ ናቸው? ሁሉን መጥቀስ ሊከብድ ይችላል፣ የተወሰኑትን ብታነሳልኝ። አዎ፣ የመጀመሪያው በተለይ ከዚህ ከአንበጣ መንጋ ጋር ተያይዞ ስሜቱ በጣም ከባድ ነበር። እንደ አጋጣሚ በደሴ አካባቢ ነበረ አንበጣ መንጋ የተከሰተው። ወረባቦና ባቲ የሚባሉ ወረዳዎች ላይ ነበር እና እዛም ሄደን የአርሶ አደሩ ስሜት ተጋርተናል። ቀድመን አይተነዋል። አብዛኞቹ የሚያለክሱ ነበሩ። አብዛኞቹ ምንም ተስፋ እንደሌላቸው የሚያመለክቱ ሐዘናቸው ልባቸውን ፈንቅሎ እስከሚወጣ ድረስ የደረሰ ወረራ ነበር። እውነት ለመናገር፣ እንደውም በርካታ የመንግስት አካላትና መንግስታዊ ያልሆኑ ተቋማት እዚህ ወሎ ዩኒቨርሲቲ የሚባል አለ ዩኒቨርሲቲ አለ ከእነሱ ጋር ሆኖ አደጋው ቀልበስ ባይቻል በጣም ብዙ አርሶአደሮች ጉዳት ይደርስባቸው ነበረ። ሁለተኛ የአርሶአደሩ መጎዳት በቀጥታ የከተማውም ጉዳት ነው የከተመኛውም ጉዳት ነው እና እሱ ካላመረተ፣ እሱ ወደ ገበያ ካላወጣ እኛ እዚህ ቁጭ ብለን እንጀራ እያማረጥን የምንመገበውበት እድል አይኖርም። እና ይሄ በራሱ ሌላ ስሜት የሚፈጥር ነው እና እያንዳንዳችንን የሚጎዳ ስለሆነ ያ ስሜት ትንሽ ከባድ ነበረ። የራሱ የአርሶ አደሩ ስሜትም አብሮ ስለነበረ እኔም አይቻቸው ስለነበረ በዛ መንገድ የሰራ ነው ኤፒሶድ ነው። ብዙ ተመልካችም ነበረው፣ ብዙ ፊድባክም ነበረው። እንደውም አንዳንዶቹ መርዳት ሁሉ ፈልገው ነበረ። እኔም የምቀርብ ሀገር እየመስልኳቸው እንርዳው የሚሉ ኮሜንቶች ነበሩ ከውጭም ጨምሮ ማለት ነው እና ትንሽ የሚያሳዝን ኤፒሶድ ነበር። ሌሎቹ እንዳያቸው ብዙዎቹ የሚያስቁ ኤፒሶዶች ናቸው እና ፈታ እያል የምንሰራቸው ስራዎች ናቸው። ያን ያህል እንደው ስሜት ውስጥ ከተው እንደዚህ አይነት እንትን የሚፈጥሩ አይደሉም። የሰይፉንም አይተኸው ከሆነ በጣም የሚያምር አድርገን የሰራ ነው። የምድርን ብዙ ሰዎች ይጠይቁ ነበር፣ እንደዚህ ሰይፉ ላይ ለምን አይቀርብም ምናምን የሚሉ አስተያየቶች ስለነበሩ እነዛን ለቅመን በደንብ ስሜት ሰጥተን የሰራ ነው ነበር እና ውስጤን አውጥቼ እንትን ያልኩበት ያን። በጣም ነው እንዳልከው፣ እንግዲህ ከሰይፉ በፊት እኛ ቀድመን አቅርበናል። ስለዚህ የሰይፉን እድል ወስደ ነዋል። አመሰግናለሁ። በጣም ምታየው ነው ወረረን ታ አሁን ተላይ ይሄዳል፣ ሰው ተታች ይሮጣል። እንዲሁ እንዴት ተንከራተትን እንዲሁ እንዴት ተንከራተትን ምንለው ምንለው እምቢ አለ ሲወዴት ይከዳል። ገበሬ እኮ ሁሉም ነገሩ ሰብሉ ዘንድ አሉ እህሉ ጋር ነው አበት ቀለቡን የልጆቹን፣ የትምህርቱን የሕክምናውን ሁሉንም ተዝሁ ታዝመራው ነው የሚሰበስበው። ስንታየው ከዚህ የኮሜዲ ስራ ባሻገር ጋዜጠኛም እንደሆን ቀደም ብለ ነግረኛል። የጋዜጠኝነትና የትወና ስራውን እንዴት አድርገን የምታቻችለው? ትወናው መንፈስ በጋዜጠኝነቱ ላይ ብቅ እያለ አስቸግሮ አያውቅም ወይ? በጣም ያስቸግራል። እውነት ለመናገር አንዳንዴ በሚዲያ ላይ እንግዲህ እንደምታውቀው ስታንዳርድ የሆኑ ቋንቋዎችን ነው ማውራት የሚጠበቅብህ፣ በጣምም ውስብስብ ያልሆኑ። በጣምም ደግሞ ዝቅ ያሉ የመንደር አካባቢ ቋንቋዎችን አትጠቀምም፣ እነዚህ ዘዬዎችን አትጠቀምም። እና አንዳንዴ ላይቭ የሚመሩ ፕሮግራሞች ላይ ስንገባ ሰዎች ጋር በምናወራበት ጊዜ አንዳንዴ ያው እንደምታውቀው እኔ የምሰራው ፋና ነው እና ፋና አንተም ስለነበርክ ታቋ አለ። ብሪፍ እናደርጋለን። ያው አንተ የተላለፉትን ፕሮግራሞች ብሪፍ ስናደረግ እዚህ ቦታ ላይ እንደዚህ መጥቶብህ ነበር ምናምን ይሉኛል እና፣ ብዙ ጥረት አደርጋለሁ፣ ሁለቱን ለመለየት ከፍተኛ ጥንቃቄ ለማድረግ እሞክራለሁ። እንዳልከው ግን አንዳንዴ ብቅ ማለቱ አይቀርም። ከዛ ውጭ ሁለቱን ስራዎች ለማጣጣም፣ ጋዜጠኝነት በጣም ትልቅ ፕሮፌሽን ነው፣ ትልቅ ሙያ ነው፣ የራሱ የሆነ አካሄድ አለው። ስለዚህ በዛ መሰረት ይሄኛውን ጋዜጠኝነቱን ለመለየት የራሴን ጥረት አደርጋለሁ። የምቀረጸውም ብዙ ጊዜ ስራ በማይኖርበት ጊዜ አንዳንዴ ቅዳሜና እሑድ እንደዚህ በፈረቃ ስለሆነ ቅዳሜ ሚገባው እኔ ተረኛ በማልሆን ጊዜ ወጣ ብለን እንዳርኩደ አካባቢ ብዙ የገጠር አካባቢዎች ስላሉ ቦታ ላይ በደንብ ሎኬሽኑ መጠን ተዘጋጅተን ሄደን ተቀርጸን የምንመጣበት ጊዜ አለ። ልምምዱን ግን ማታ ነው የማረገው። ብዙ ጊዜ ቤቴ ውስጥ ዘግቼ በደንብ ለማመዳለው እስክርቢት አነባለው። እንደዚህ እንደዚህ አይነት ነገሮችን የቤት ውስጥ ከስራ ሰአቱ ውጭ ማታ ነው እነዚህ ነገሮችን የማከናውነው። ቤተሰብ አለኝ፣ ማታ የሚያስቸግሩን ልጆች አሉኝ እና እነሱን በማይነካ መንገድ ትንሽ ያጨናንቃል በእርግጥ ግን በተቻሪ መጠን ሁሉንም እንደ ይህንትኑ ለማስኬድ ብዙ ጥረት አደርጋለሁ። ስንታየው መሐመድ ማሩ ባላገሩ በተሰኘው ተከታታይ ኮሜዲ ስራ ትታወቃለህ። ለነበረን አጭር ቆይታ በእጅጉ በእጅጉ አመሰግናለሁ። ከመሰናበታችን በፊት ግን ማሩ ባላገሩ፣ በአሜሪካ በአውሮፓ እንዲሁም በሌሎች ስፍራዎች ለሚገኙ ኢትዮጵያውያን የሚያስተላልፈው መልእክት ካለ ልጠይቀው። እንግዲህ አሁን አለም አቀፍ አሉ

እጅግ በጣም አመሰግናለሁ ስታየው መሐመድ። መጪ ዘመንህም በስኬት የተሞላ እንዲሆን እመኝልሃለሁ። መልካም ምሽት ይሁንልህ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው ኤልያስ አስማረ በቅንብሩ አብረናችሁ አምሽተናል። የሳምንት ሰው ይበለን።